赤バビ。 ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በዓለም አቀፍ ደረጃ የኤች አይ ቪ ተህዋሲ ስርጭት በጎርጎሮሳዊ 2030 ዓመተ ምህረት ለመግታት ታቅዷል። የዩኤንኤድስ መረጃ እንደሚያሳየው እስከ ጎርጎሮሳዊ 2015 መጨረሻ ድረስ በኤች አይ ቪ ተህዋሲ የተያዙ ሰዎች ቁጥር 36.7 ሚሊዮን ደርሷል። እስካለፈው ሰኔ ወር ድረስ ደግሞ 18.2 ሚሊዮን የሚሆኑ ሰዎች የጸረ ኤችአይቪ አይቪ መድኃኒት አግኝተዋል። ዩኤን ኤድስ እንደሚለው ከጎርጎሮሳዊ 2010 ዓ ም ወዲህ አዲስ በተሀዋሲው የሚያዙ ሰዎች ቁጥር ብዙም ሲቀንስ አልታየም። ከሰሞኑ በመንግስት መገናኛ ብዙኃን ይፋ የወጣ መረጃ ደግሞ በኤችአይቪ አዲስ የሚያዙ ሰዎች ቁጥር ኢትዮጵያ ውስጥም ከቅርብ ጊዜ ወዲህ እየጨመረ መምጣቱን ያመለክታል። የብሔራዊ ኤች አይቪ መቆጣጠሪያና መከላከያ ጽህፈት ቤት ኃላፊ በዓለም የጤና ድርጅት መሰረት የቫይረሱ መጠን ከአንድ በመቶ ወይም አንድ ፐርሰንት በላይ ከሆነ ወረርሽኝ እንደሚባል ጠቁመው በዚህ መሰረት ኢትዮጵያ ውስጥ የተዋሲው የስርጭት መጠን አንድ ነጥብ ሁለት በመቶ በመሆኑ አሁንም ሀገሪቱ ከኤች አይቪ ወረርሽኝ አልወጣችም ነው ያሉት። ኢትዮጵያ ውስጥ የኤች አይቪ ስርጭት መባባሱን የጠቆመውን ዘገባ መሰረት በማድረግ በጉዳዩ ላይ ለመወያየት ሶስት እንግዶችን ጋብዘናል። እንግዶቻችን ከብሔራዊ ኤች አይቪ መቆጣጠሪያና መከላከያ ጽህፈት ቤት አቶ ክፍሌ ምትኩ የዘርፈ ብዙ ምላሽ ማስተባበር ዳይሬክተር፣ አቶ መኮንን አለሙ ከመቅድም ኢትዮጵያ እንዲሁም ሶሳይቲ ፎር ዊመን ኤንድ ኤድስ ኢን አፍሪካ ኢትዮጵያ የተሰኘ መንግስት ያልሆነ ድርጅት የኢትዮጵያ ቅርንጫፍ የፕሮግራም ዳይሬክተር አቶ አለሙ ተሰማ ናቸው። ሶስታችሁንም በአድማጮች ስም በቅድሚያ አመሰግናለሁ። አቶ ክፍሌ፣ ከእርሶ መስሪያ ቤት የተገኘ መረጃ የጠቀሰው አዲስ በኤች አይ ቪ ተዋሲ የሚያዙ ሰዎች ቁጥር መጨመሩን ነው። ከእርሶ ጋር ቀደም ብዬ በስልክ ስነጋገር የተዋሲውን ስርጭት በተወሰነ ጊዜ ገደብ ውስጥ መቀነስን ካለመውቅድ ጋር እንደሚያያዝ ነበር የጠቆሙኝ። እስኪ በአጭሩ የዘገባውን ፍሬ ሐሳብ ይግለጹልን። በትክክል የተዋሲው ስርጭት ኢትዮጵያ ውስጥ ጨምሯል። እንግዲህ አሁን መግቢያው ላይ እንዳነሳሽልን ሸዋዬ የጽህፈት ቤታችን ዋና ዳይሬክተርን ባለፈው እንዳነሱት የስርጭት ምጣኔው አንድ ነጥብ ሁለት ፐርሰንት ነው ይላል። ሀገራዊ የስርጭት ምጣኔው ትክክል ነው እና በፊት ከነበረው የስርጭት ምጣኔ አንጻር ስናየው ለምሳሌ ከሁለት ነጥብ አራት ፐርሰንት በሁለት ሺ አስራ አንድ የኢዲኤችኤስ ጥናትም እንደሚያሳየው ደግሞ አንድ ነጥብ አምስት ነው፣ ከዛ አንድ ነጥብ ሁለት ነው። አጠቃላይ የሆነ ነገር ሲታይ የስርጭት ምጣኔ ቀንሷ ሊያስብለን ይችላል። ግን የእኛ መነሻ የሚሆነው ቅድም መግቢያውም ላይ እንዳልሽው ኤድስን በሀያ ሰላሳ ለማስቆም በሚደረገው ርብርብ አሁን በያዝነው አካሄድ ግን መዘናጋቶችም ስላሉ በዓለም አቀፍ ከያዝነው ራዕይ አንጻር ሀገራችንም ከተቀበለችው እና እየተገበረች ካለችው አንጻር ስናቸው፣ በዚህ ምንቀጥል ከሆነ በሀያ ሰላሳ ኤድስን ማቆም አንችልም። በሌላ በልኩ ደግሞ በዓመት በዓመት እንኳን ሀያ ሰባት ሺ ሁለት መቶ ሰማኒያ ስምንት ሰዎች አዲስ በኤችአይቪ ይያዛሉ። በዓመት ብቻ ወደ አስራ ዘጠኝ ሺ ሰባት መቶ ሰዎች ይሞታሉ በኤድስ ምክንያት። ከዚህ ጋር ተያይዞ አዳዲስ በሚፈጠሩ ከተሞች ከልማት እንቅስቃሴው ጋር ተያይዞ ልማት ኃይል የሆነው ወጣቱ ደግሞ ወደ ስራ ቦታ ወደ ልማቱ ቦታ ሄደ ስለሆነ ከፍተኛ የተማሪዎች ቅበላ ስላለን የዩኒቨርስቲዎቻችን ስፋት ስናየው በርካታ የሆን ለቻይም ተጋላጭ የሆነ የህብረተሰብ ክፍላችን ደግሞ በአንድ አካባቢ ሊኖር ስለሚችል አሁን እየሰጠ ነው ያለው የመከላከል ምላሽ ትኩረት ተኛ ስለሆነ ጠንክረን ካልሰራን ውጤቱን መቀልበስ አንችልም የሚል መሰረታዊ ሀሳብ መነሻው እሱ ነው። የስርጭት ሁኔታው ከህብረተሰብ ክብረ ህብረተሰብ ከቦታ ከክልል ክልል ይለያያል። ወደ እሱ እናልፋለን። ለአቶ መኮንን እድል ልስጣቸው። አቶ መኮንን እርሱ የሚሰሩበት ተቋም ቫይረሱ በደማቸው የሚገኝ ሰዎች የተሰባሰቡበት እንደመሆኑ የተባለውን የአዳዲስ በተህዋሲው የሚያዙ ሰዎች ቁጥርን መበራከት ማህበራችሁ አስተውሎት ይሆን? አው በትክክልም እያስተዋል ነው ያለ ነው ነገር ነው። በመሰረቱ የስርጭት ሁኔታው እንደተባለው አምና የነበረው ፕሮጀክሽን አንድ ነጥብ አንድ አካባቢ ነው። አሁን ደግሞ ወደ አንድ ነጥብ ሁለት አዳዲስ የሚያዙ ሰዎች ወደ ሀያ ሰባት ሺህ ፕሮጀክሽኑ ሲሄድ በትክክልም አዳዲስ ሰዎች ወደዚህ ቫይረስ የሚመጡ ሰዎች በየእለቱ፣ በየአመቱ መኖራቸውን የሚያሳዩ ሁኔታዎች እንዳሉ ሆነው እንደኛ ማህበር ደግሞ በማህበር አባልነትም እንደገና ደግሞ የኤች የኤችአይቤድስ መከላከል እንክብካቤ ና ድጋፍና ሕክምናን የተመለከቱ ስራዎችን እናስፈጽማለን ከተለያዩ አጋሮች ጋራ በመሆን ማለት ነው። በነዛ ስራዎችና በምናከናውናቸው የኤች አይቪ ምርመራ አንዱ ዋናው አላማችን ከአሁን በፊት ተመርምረው ውጤታቸውን ያላወቁ እና ፖዘቲቭ የሆኑ ሰዎችን ማውጣት ነው። አዳዲስ ኤች አይ ቪ በደማቸው ውስጥ የሚገኝባቸው ሰዎች እየተመረመሩ ወደ ማህበራችንም ወይም ወደ በተለያዩ ፕሮጀክቶች ወደምንሰጣቸው አገልግሎቶችም የሚመጡ ሰዎች አሉ። ስለዚህ የሚያሳየው እንግዲህ አዳዲስ የሚያዙ ሰዎች አሁን መኖር ብቻ ሳይሆን እየጨመረም ነው የሄደው የሚለውን ነገር ነው። የሀገር አቀፍ ጥናቱንም አብረን የምንሳተፍበትም ስለሆነ በተለይ ይበልጥ ተጋላጭ ናቸው ተብለው ጥናት በተለዩ የማህበረሰብ ክፍሎች ላይ የመያዝ እድሉ እየጨመረ መሄዱን የሚያሳዩ ምልክቶች አሉ እና ይህንን በትክክልም እንጋራዋለን ማለት ነው። አቶ አለሙ የእርስዎ ድርጅት በዚህ ላይ ያለው መረጃ ምን ይመስላል? እስቲ የተለየ አይደለም ይሄ ያው የብሔራዊ ጉዳይ ስለሆነ የስርጭቱ ናቲ በሁለቱም እንግዶች እንደተጠቀሰው ከሁለት ሺ አስራ አንድ ጀምረን ብናይ ሁለት ነጥብ አንድ ነበረ። ሁለት ሺ አስራ ሶስት ላይ የብሔራዊ ኤች አይቪ መከላከልና መቆጣተር መቆጣጠር መስሪያ ቤት እንዳወጣው አንድ ነጥብ ሶስት ነው። ወደ ሁለት ሺህ አስራ አምስት ደግሞ አንድ ነጥብ ሁለት ገደማ ሆኗል። እንዲህ ሲታይ የመቀነስ አዝማሚያው ይታያል። ሆኖም ግን ምንድነው መሰረት የሚያደርገው ጥናቱ በሀገራችን ይበልጥ ተጋላጭ ቅድም አቶ መኮንን እንዳሉት አጠቃላይ የህዝብ ቁጥሩ እየጨመረ የሚመጣው ሁለተኛ በእድሜ ክልል ውስጥ ያለው እንደዚሁ እየጨመረ የሚመጣው ይበልጥ ተጋላጭ ተብለው በሀገራችን የተለዩ በቫይረሱ የበለጠ የሚጠቁት የህብረተሰብ ክፍሎች ቁጥርም እንደዚሁ እየጨመረ ነው የመጣው። ስለዚህ የተገለጸው እንዳለው ሆኖ መሰረቱ እየጨመረ ስለመጣው አሁን አቶ መኮል እንዳለው በሀገራችንም በቅርቡ በወጣው ኦፊሴላዊ መግለጫዎች ቫይረሱ ስርጭት ባልተጠበቀ ሁኔታ ዜሮ ለማድረግ የሚደረገውን ጥረት ትንሽ እንቅፋት የሆነ መምጣቱን የእኛም ድርጅት ያውቀዋል። ለእነዚህ ምክንያቶች እንግዲህ ብዙ ናቸው። የኢኮኖሚው እድገት፣ የህዝብ ፍልሰት ትልቅ አስተዋጽኦ ያደርገዋል ከዚህ ባሻገር ግን በተከታታይ ይሰሩ የነበሩ የኤች አይ ቪ የመከላከል የመቆጣጠር ስራዎች በሁሉም አጋር አካላት ላይ በኩል እንቅስቃሴ ሄደዋል አልሄዱም የሚለው የበለጠ ጥናት የሚጠይቅ ነው ግን አሁን በጣም ትላልቅ የሆኑ ፕሮጀክቶች በፊት ውጤት ያመጡት አሁንም እየተሰራባቸው ነው ያለ ስለዚህ ይሄ የቫይረሱ ስርጭት እንደገና ተመልሶ ብዙሀን መገናኛ አጀንዳ እየሆነበት የመጣበት ሁኔታ ያለ ምክንያቱም መንግስት በተለያዩ አጋሮቹ የሚያገኘውን መረጃ ይዞ ነው ይህንን ሁናቴ የሚገልጸው፣ እና በተለይ የእኛ መሥሪያ ቤት የምንሰራቸው አካባቢዎች ለዚህ ሁኔታ ሰዎችን የሚያጋልጡ አካባቢዎች ናቸው። ስለዚህ በነዚህ አካባቢ ስናይ አሁንም የመከላከሉ ስራ የአንድ ድርጅት፣ የአንድ ተቋም፣ የመንግስት ብቻ አይደለም። ብዙ የሁሉን ተናቢ ቢሆንም ትንሽ እንደ የሕብረተሰብ ጤና ባለሙያ ትንሽ የመቀዛቀዝ ናቸዎች ለዚህ ማስተዋጽኦ አድርገዋል። መልካም አቶ ክፍሌ። አዳዲስ በተዋሲው የሚያዙ ሰዎች ቁጥርን መበራከት የጠቆመው ዜና በተለይ አዲስ አበባ፣ ጋምቤላ እና ሶማሌ ክልል ላይ ቁጥሩ ከፍ ብሎ መታየቱን ነው ያመለከተው። የተሻለ አፈጻጸም የታየባቸው አካባቢዎች መኖሯቸውም ተገልጿል። ከዘገባው ላይ ያለውን ባጭሩ እስቲ ይግለጹልን። ጥሩ ይሄኛውን መረጃ እኔ ማዳምጫዋለሁ። ምንድነው መሰለሽ መሰረታ ሀሳብ አሁን ጋምቤላ ላይ ጨምሮ አዲስ አበባም ከነበረው ጨምሮ አይደለም ላነሳልሽ እችላለሁ። ለምሳሌ የሁለት ሺ አስራ አንድ የኢዲኤችኤስ ጥናት ፕሮጀክሽኑን ወስደን የሁለት ሺ አስራ አራትን ስናየው ጋምቤላ ስድስት ነጥብ አምስት ነበረ አሁን አራት ነው። አዲስ አበባ ደግሞ አምስት ነጥብ ሁለት ነው አሁን አራት ነጥብ ዘጠኝ ነው ብለሽ ሊትራሊ ስቶስቹ አሁን ጨምሮ ሳይሆን ቀንሷል ማለት ትቺ ነበረ። ግን አዲስ አበባ አንደኛ ነው አሁን ባለ አራት ነጥብ ዘጠኝ ነው። ጋምቤላ አራት ነው። ድሬዳዋ ሁለት ነጥብ ዘጠኝ ነው ባዜ ከአራት ነጥብ ማለት ነው። ኦሮሚያ አንድ ነጥብ ነበረ፣ ወደቡብ ህዝቦች ደግሞ ዜሮ ነጥብ ዘጠኝ ነበር እና ወደ አምስት ነጥብ አራት ዝቅ ብሏል። የስርጭት ምጣኔ አሁን ያልኩሽ ቁጥር ነው የሚያሳየን፣ የተለየ ጨምሮ አይደለም በናሽናል ደረጃ። ግን ከክልል ክልል ለምሳሌ ደቡብን ብትወስድ ዜሮ ነጥብ አምስት አራት ነው ብንልም፣ ኤች አይ በደማቸው ያለባቸው ሰዎች ቁጥር በጣም በርካታ ነው። በሌላ በልኩ ደግሞ አንዳንድ ኤሪያዎች ላይም አሁንም ከፍ ያለ የስርጭት ምጣኔ ይታይባቸዋል። ልክ ሁሉም ክልሎች ላይ እንደዚህ ከክልል ክልል ከህብረተሰብ ህብረተሰብ የስርጭት ምጣኔው ይለያያል። ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎች ላይ ደግሞ አተኩረን መስራት ካልቻልን እንደገና ሊያንሰራራና ወዳልተፈለገ ውጤት ሊያመራ እንደሚችል ምንም ጥያቄ የለውም፣ አመላካች ነው። ስለዚህ መዘናጋቱ አለ። ይሄ ምንም ጥያቄ የለውም። እሱን መመለስ አለብን። እንደቀደመው አመራሩም ይህን ከያዘ መቀልበስ ይችላል። ሁሉም ርብርብ አድርገን የጋራ ስራ ሰርተን መለወጥ እንችላለን ነው እና መሰረታዊ መነሻው ይሄ ነው። ለኤች አይቪ ተጋላጭ የሆኑ ድርጊቶች፣ እንቅስቃሴዎች የምናያቸው ምልክታቸው ጥሩ አይደለም። ሰፊ የልማት ኃይል የሆነውን ወጣት ይዘን ወጣቱ ጋር ያለው ለኤች አይቪ ተጋላጭነቱ ግን አሁን ካለው ነባራዊ ሁኔታ አንጻር ተመጣጣኝ የሆነ ምላሽ መስጠት አለብን። ይህን ደግሞ ማድረግ እንችላለን። መንግስት ማድረግ ይችላል፣ አመራሩ ማድረግ ይችላል፣ ህዝቡ ማድረግ ይችላል። ፓርትነሮቻችን አብረው ተሰሩ ማድረግ ይችላሉ። የሃይማኖት ተቋማት መስራት ይችላሉ። ስለዚህ ያ የቀደመውን የጋራ ጥረት መመለስ አለብን የሚል ነው መነሻሹ ይ መልካም። በቅርብ ጊዜያት እየቀነሰ ነው ሲባል የነበረው እንግዲህ እርስዎ ያነሱት ነገር አለ እንደ አዲስ አሁን በኤች አይቪ ተዋሲ የሚያዙ ሰዎች ቁጥር ስጋቱ እንኳን መኖሩ ይጨምራል የሚለው ስጋት መኖሩ መንስኤው ምንድን ነው ይላሉ? አቶ መኮንን፣ አድማጮች ውይይቱ አላበቃም። ለዛሬ ያለን ጊዜ ግን ተጠናቋል። ሳምንት ይቀጥላል። እንግዶቼን በማመስገን ልሰናበት። ሸዋ እየለገሰ ነኝ። ሰላም ሁኑ።